the voice of America. ባህርዳር ከተማ በሚገኘው አሜሪካን ኮርነር ቢሮ ውስጥ በአፍላ የዕድሜ ክልል ውስጥ የሚገኙ ወጣቶች ክብ ሰርተው ተቀምጠዋል። ሁሉም የሀበሻ ቀሚስ ለብሰዋል። ቡና ተፈልቷል። ቄጤማ ተጎዝጉዟል። ክፍሉ በጥሩ መዓዛ ታውዷል። ወጣቶች በሳቅ የታጀበ ውይይት ያደርጋሉ። የወጣቶቹ ጨዋታ ሁለት ቁም ነገርን ያዘለ ነበር። አንዱ እየተበረዘ ያለው ባህላችንን እንዴት እናድን? ሁለተኛው ደግሞ የማህበራዊ ሚዲያ አጠቃቀማችን እንዴት እናስተካክል የሚል ነበር። ሁሉም ከአንድ አካባቢ የተሰባሰቡ ወጣቶች ሳይሆኑ፣ ይህን ቁም ነገር እየመከሩ ያሉት የአሜሪካ ኤምባሲ ኤምኤምአርቲአይ ከተባለ ድርጅት ጋር በመተባበር በአሜሪካ የሚኖሩ ትውልደ ኢትዮጵያውያን ወጣቶችን እዚህ ካሉ ወጣቶች ጋር በማገናኘት የልምድ ልውውጥ እንዲያደርጉ ባዘጋጀው ፕሮግራም እድሉን ያገኙ ወጣቶች ናቸው። ከጥቂቶቹ ጋር ቆይታ አድርጌ ነበር። እኔ ሶፊያ ቡኔ ባላለው እና ከሲያትል ዋሽንግተን ነው የመጣው። ኤምኤምአርቲያ የሚባል አገሬን እንዴት ነው የምረዳው ብዬ ነው እሱን ጆይን ያደርገት እና በዛ ፕሮግራም በዛ ፕሮጀክት ነው። ምን ለመስራት ነው ወደዚህ የመጣሽ? ባህልና የሚዲያ አጠቃቀም ነው እና እሱን ልጆቹ እዚህ ሃይ ስኩል ያሉትና ዩኒቨርሲቲ ያሉት ስቱድንቶች ለማስተማር ነው። እና እኛም ራሳችን የእኛን ባህል ለመማር ነው። ችግሮችን ለማወቅ እና እንዴት ብዬ ነው የምረዳቸው። ስለዚህ ነው የመጣሁት። አሁን እኔ ዱባይ ነው ያደግኩት። ዱባይ ነው የተወለድኩት እና እዛ ነው ያደግኩት ለሰቨንቲን ይርስ ለ17 አመት እና ግን ቋንቋን ስለማውቅ ትንሽ ነው ማቋውን በደንብ ሰማሉ፣ ግን ብዙ አላወራም። እና ልጆቼንም እንደዛ ማስተማር አለብኝ። ባህላቸውንም ቋንቋቸውንም ማስተማር በጣም በጣም ኢምፖርታንት ነው። እና እሱን ተማሪ ያለው ማለት ሞስት ኢምፖርታንት። ለምን በአገሬ ፕራይድ አለኝ፣ ኩራት አለኝ በአገሬ ዛነ ነርስ ነው በቃ የኔ ስራ እና ሜዲካል ፊልድ ዶክተር ለመሆን ብዬ የተማርኩኝ ነው። አሁን ከነርስ ወደ ዶክተር ማለት ነው። እና በቃ ይሄ ነገር በአንድ ነገር በሜዲሲን ሄልፕ ለማድረግ ኤዱኬት ለማድረግ አሁን ኤማማርቲያይ ሚዲያ ሶርስ ስለሆነ በሚዲያ የአገሬን ሰው ለማስተማር ስለብዙ ነገር ስለ ኤች አይ ቪ፣ ቱበርክሎስ፣ ሄፐታይተስ እና እንደዛ አይነት ኦፖርቱኒቲ ከሰጠኝ ኤማማርቲያይ የፊውቸር ፕሮጀክት እሱ ነው፣ ለሀገሬ ለማስተማር ስለ ብዙ አይነት ዲዚዝ ምንድን ነው በሽታ ቢኮዝ ኖውለጅ ኢዝ ፓወር ፣ ስለዚህ እንደዛ ቢዬ ለማድረግ ነው ፊውቸር ፕላን ማለት ነው። ሌላው ከአሜሪካ ዋሽንግተን ዲሲ እንደመጣ የሚናገረው ወጣት ስቲፋኖስ ብርሃኑ ነው። በልምድ ልውውጡ ለቋንቋዬና ለባህሌ ክብር እንድሰጥ ትምህርት ወስጃለሁ ይላል። እኛ ስልጠና ለመስጠት ብቻ ሳይሆን ከነሱ ብዙ ለመማረም ነው የመጣነው። ምክንያቱም እኛም ተመሳሳይ እድሜ ስላለን እነሱ የሚያልፉትን ነው እኛም እያለፍን ያለ ነው። ሀገሩ የተለያየ ቢሆንም የሶሻል ሚዲያ ችግሮች በሁሉም ቦታዎች አንድ አይነት ናቸው። ስህተት የሆኑ መረጃዎችን ነው የሚሰጠው እና እዛም ያሉ ሰዎች ተመሳሳይ ችግር ስላለባቸው እዚህ ያለውንም ለማሳየት ነው የሞከር ነው። ግን በይበልጥ ጎንደርና ባህር ዳር ልጆቹ እኛ ከጠበቅናቸው በላይ ዝግጁ ናቸው። እኛ ብዙ ለማስተማር ነበር የመጣ ነው ግን እነሱ የሚያነሱት ሀሳብ ኢትዮጵያ ውስጥ ካለው ወቅታዊ ሁኔታዎች ጋር ነው። በደንብ ያውቁታል። ለምሳሌ ባህር ዳር የተፈጠረው ነገር አለ። አብዛኞቻችን እዛ ያለን የምናውቀው ሶሻል ሚዲያ ላይ እየተለቀቀ ነገር ነው የምናየው። እነሱ ግን ሞር ሀሳቡ ስላላቸው እኔው ለምሳሌ ስለ ሚዲያ ኤቲክስ ሳስረዳቸው እነሱ ከሚዲያ ኤቲክስ ጋር አብረው ባህር ዳር ውስጥ የተከሰተውን አብረው አድርገው ነበር ሲያዩ የነበረው እና እኔ ያላየኋቸውን መንገዶች እነሱ በአብዛኛው እያሳዩ ነበር አንተም የተሻለ እውቀት ይዘህን ሄድከው ማለት እንችላለን። በጣም አማረኝም በደንብ ከበፊቱ የበለጠ ጎበዞኛለሁ። እንደገና ደግሞ የባህልም ልውውጥ አለ እዚ ጋ እዛ ብዙ ነገሮቹ እዚህ እንደምንኖረው አንድ አይነት ነው። ግን ትንሽ እዛ ሲስተሙም ስለሚቀይራቸው ሰዎችን ትንሽ የመደበላለቅ ነገር አለው። እኛ ግን ስንመጣ እዚህ በይበልጥ እነሱን አይተን ዋና ያልተበረዘ ነገር ይዘን ለመሄድ ነው የኛ ሀሳባችን እና ምን ምን አያቸው አሁን አማርኛ ማቀርቦ ነው ያዘጋጀው። በእንግሊዝኛ ነበረ ግን ሙሉን ፕሬዘንቴሽን በአማር እንግሊዝኛ ቢሆንም ስላይዱ እኔ በአማርኛ ለማስረዳት መሞከር ጀመርኩ ማለት ነው። ሌላስ፣ ባለባበስ በእውነት እንደዚህ አልጠበቅንም ነበረ። ባበሻ ቀሚስ አድርገው ለእኛም ቲሸርቶችን አምጥተውልን ቡናም እንደዛ በትክክለኛ ስነ ስርአቱ አድርገው አመት ባል አመት ባል ይመስል ነበረ። እንደዚህ የሆነ ሳር ምናምን አድርገው በጣም ደስ የሚል ነበር። ጎንደር ምን ነበራችሁ? ስንት ቀን ቆያችሁ ጎንደር? አራት ቀን በአዲስ አበባ። ሄደን ደግሞ እንደዚህ ተመሳሳይ እድሜ ላይ የሚገኙትንም በደንብ አዎ፣ ከባህር ዳር ከተማ ከተለያዩ የትምህርት ተቋማት ተውጣጠው የልምድ ልውውጥ ያደረጉ ወጣቶች አስተያየትንም ጠይቄያለሁ። ስሜ ፍሬዘር ገበያው ይባላል። የሚኖረው ባህር ዳር ሲቲ ውስጥ ነው። በጣም ብዙ ነገሮችን የተማር ነው በሚዲያ በሚለው ርዕስ ላይ ብቻ ብዙ ነገሮችን አውርተናል። ሚዲያ ጠቃሚ ነው፣ ጎጂ ነው፣ በምን መልኩ ይጠቅማል፣ በምን መልኩ ይጎዳል፣ ሚዲያ የእኛን ሀገር ካልቸር እንዴት አድርጎ በክሏል፣ ወይም እንዴት አድርጎ ጥሩ ነገሮችን አሳይቷል፣ ወይም ነገሮችን ቀይሯል የሚሉ ነገሮች ላይ አውርተናል። ሚዲያና ካልቸር ምን ያህል ሪሌትድ እንደሆኑ፣ በኢትዮጵያ ላይ ደግሞ ሚዲያን በመጠቀም የኢትዮጵያ ባህሉ በምን ያህል ሁኔታ እንደተቀየረ፣ ምን ያህል ጉልህ ተጽዕኖ እንዳለው ብዙ ነገሮችን ነው የተማርነው። የእኛም ቢሆን እዚሁ ሀገራችን ላይ ሆነን ባህላችንን በርዘናል። እነሱም እዛ ሀገራቸው ላይ የእኛን ሀገር ባህል በምን አይነት መልኩ እየሄደ እንደሆነ እንዳለ ነግረውናል፣ ገልጸውልናል፣ አሳይተውናል። እዛ ሀገር ኢትዮጵያውያን እንዴት ናቸው የሚለውን ነገር ገልጸውልናል፣ አሳይተውናል። እኛም እዛ ሀገራችን ላይ እኛ ኢትዮጵያውያን እንደዚህ አይነት ባህሎች ነበሩን ነው አሁን እያልን እያወራ ነው ያለ ነው። ምክንያቱም እኛ ራሳችንን ባህላችንን ረስተናል። እኛ እንዲነን ብለን የምናሳየው ነገር የለም። ኢትዮጵያውያን እንተባበር ነበር፣ እንተሳሰብ ነበር፣ ተቻቻይ ነበርን ብለን ነው ልናወራ የምንችለው። ነበርን ነው ግን ነን ማለት አልቻልን ነው። እና እኛም በዚህ ቲም ላይ ወይም በተሰበሰበ ነው ነገር ላይ እያወራ ያለ ነው። በዚህ ነገሮች ላይ እንዴት አድርገን ባህላችንን አንርሳ እንዴት አድርገን የወደፊቱን ነገር እናስተካክል የሚሉትን ነገሮች አሜሪካ በሚኖሩ ትውልደ ኢትዮጵያውያን ወጣቶችና ሀገር ቤት ካሉ ወጣቶች ጋር ያደረግኩት ቆይታ ይህንን ይመስል ነበር። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።